ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የኢትዮጵያ ሙስሊሞች ችግር ሊፈቱ ሰላም ሊቋጥሩ ተቀምጠዋል። የኢትዮጵያ ሙስሊም የራሱ ማንነት ያለው ራሱን የሆነ ከለር ያለው ሙስሊም ነው። ኢትዮጵያ ሙስሊም ኡስታዝ አቡበከር ሙሐመድ ቀድሞ የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ ሊቀመንበር፣ አሁን ከሦስት ወገኖች የተቋቋመው ኮሚቴ ምክትል ሊቀመንበር ናቸው። ማንም ሰው ወሃቢ መሆን ይችላል። ማንም ሰው ሱፊ መሆን ይችላል። ማንም ሰው አህባሽ መሆን ይችላል። ወንጀል የሚሆነው አትሆንም ብሎ በመሳሪያ ሲመጣ ልክ መንግስት እንዳደረገው ጽንፈኝነት አይደለም፣ መንግስት የፈጸመው መንግስት የፈጸመው ወንጀል ነው። አቶ ኢብራሂም ሙሉሸዋ የታሪክ ተመራማሪና የፖለቲካ አጥኚ። የጠቅላይ ሚኒስትር አብይ አህመድን የአሜሪካ ቆይታም በጥቂቱ እንዳሰሳለን። በመቻቻልና በይቅርታ መንፈስ ሲጎርፍ የኖረውን እንባሽን የሚያብስ ጠብና ጥላቻን በፍቅር የሚያፈርስ ታሪክሽን የሚያከብር ታሪክሽን የሚያድስ በለስላሳ አንደበት ልብ የሚያረሰርት እውነተኛ መሪ መጥቶልሻል። ዛሬ እልል በኢትዮጵያ እልል በያገሬ አንደበተ መልካም መልካም አንደበተ ርቱ መንፈስ የሚያረካ ጨዋነት ትግስቱ፣ ስንቱ ተዘርዝሮ ኧረ ስንቱ ስንቱ፣ የተመኙት ሲገኝ፣ ያሰቡት ሲሳካ፣ ይሄ ደስታ ማለት እንደዚህ ነው ለካ ደስ ብሎን አያውቅም እንዲህ እንደ ዛሬ። እልል በይ ኢትዮጵያ እልል በይ አገሬ። ፕሮፌሰር አዱኛ ወርቁ ናቸው። ካሊፎርኒያ ነው ያሉት። በምሽቱ ስርጭታችን ይዘናቸዋል። እሁድ ሐምሌ 29 2010 ዓ ም ጤና ይስጥልኝ የተከበራችሁ አድማጮች። ከምሽቱ ዝግጅት ጋር አብሬያችሁ የማመሸው ሰሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ሆኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የተመለከታችሁ አድማጮቻችን ዜናውን የማንብላችሁ አዳነች ፍስሃዬ ነኝ። የቬኔዙዌላ ፕሬዚደንት ኒኮላስ ማዱሮ በፈንጂዎች በተሞላ ድሮን ማለት ሰው አልባ አይሮፕላን የግድያ ሙከራ ተደርጎብኛል ይላሉ። ዩናይትድ ስቴትስንና ኮሎምቢያን ተጠያቂ አድርገዋል። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን ዛሬ ከፎክስ ቴሌቪዥን ጋር ባደረጉት ቃለ መጠይቅ የዩናይትድ ስቴትስ እጅ የለበትም ሲሉ አስተባብለዋል። ማዱሮስ ትላንት ማታ በቴሌቪዥን ባደረጉት ንግግር ነገሮቹ ሁሉ ከጎረቤት ሀገር ኮሎምቢያ የተነሳ የቀኝ ክንፍ ሴራ መሆኑን ያመለክታሉ ብለዋል። ከግድያ የዳንኩትም እግዚአብሔር፣ ሕዝቡና የሀገሪቱ ወታደራዊ ኃይል ነው ሲሉ አስገንዝበዋል። ድሮኑ ያመራው ወደ እኔ ነበር፣ ሆኖም የፍቅር ጋሻም ነበረ ካሉ በኋላ ማዱሮስ ረጅም ዕድሜ እንዳለኝ እርግጠኛ ነኝ ብለዋል። የፈረንሳይ የዜና አገልግሎት ኤኤፍፒ አንድ የኮሎምቢያ መንግስት ምንጭ በፕሬዚደንት ሳንቶስ ላይ የቀረበው ክስ መሰረት የለውም ማለቱን ጠቅሷል። አፍጋኒስታን ያለው ኔቶ በሚል ህጽሮት የሚታወቀው የሰሜን አትላንቲክ አልኪዳን ሀገሮች ድርጅት የድጋፍ ተልኮ ሶስት ወታደሮች በአጥፍቶ ጠፊ ጥቃት መገደላቸውን አስታውቋል። አጥፍቶ ጠፊው ጥቃቱን ያደረሰው ተልኮው ከአገር በቀል ኃይሎች ጋር በጥምረት ሆኖ ጥበቃ ያካሄድ በነበረበት ወቅት ነው። አንድ አሜሪካዊ ወታደርና ሁለት የአፍጋኒስታን ብሔራዊ ሰራዊት አባላት በፍንዳታው ጉዳት ያደረሰባቸዋል። የተገደሉት ወታደሮች ከቼክ ሪፐብሊክ መሆናቸውን የኔቶው ተልዕኮ ወደኋላ አረጋግጧል። የእነሱ መስዋዕትነት በልባችንና በታሪካችን ይኖራል፣ ቁርጠኛነታችንንም ይበልጥ ያጠናክራል ሲሉ ውጊያ ላይ የማይሳተፈውን የድጋፍ ኃይል ተልዕኮን የሚያዙት የአሜሪካ ወታደራዊ ጀኔራል ጆን ኒከልሰን ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የደቡብ ምስራቅ እስያ ሀገሮች ጉብኝታቸውን አብቅተዋል። ዛሬ ከመመለሳቸው በፊት ከኢንዶኔዥያ ፕሬዚደንት ጆኮ ዊዶዶ ጋር ተገናኝቶ ተነጋግረዋል። የዩናይትድ ስቴትስ ከዓለም የበዛ ሕዝብ ካላቸው ዲሞክራሲያዊ ሀገሮች መካከል አንዷ ከሆነችው ኢንዶኔዥያ ጋር ላላት ግንኙነት ትልቅ ቦታ ትሰጣለች ብለዋል። ትላንት ደግሞ ከኢንዶኔዥያዎቻቸው ሬትኖ ማርዱኪ ጋር ተነጋግረዋል። ሁለቱ ባለሥልጣኖች ስለ የጋራ ትብብርና ሰሜን ኮሪያንና ጸረ አሸባሪነትን አስመልክቶ ስለሚገጥም ክልላዊ የጸጥታ ተግዳሮቶች በህብረት ስለ መስራት ጉዳይ እንዲሁም የጋራ ጥቅም ባላቸው የውጭ ፖሊሲ ነበር የተነጋገሩት። በባንግላዴሽ የዩናይትድ ስቴትስ አምባሳደር ማርሻ በርኒካትን ያሳፈረ መኪና ትላንት ቅዳሜ ማታ ጥቃት ደርሶበታል። መንግስታዊ ያልሆነ ድርጅት ኃላፊን ለመሸኘት ከተደረገ የእራት ግብዣ ሲወጡ ነው ጥቃቱ የተፈጸመው። ዳካ ያለው የዩናይትድ ስቴትስ ኤምባሲ ያወጣው መግለጫ አምባሳደሯን ያሳፈረው ኦፊሴላዊ መኪናን ያጠቁት የታጠቁ ገልማሶች ናቸው፣ አንዳንዶቹ ሞተር ብስክሌት ላይ ነበሩ ይላል። አምባሳደሯና ጠባቂዎቻቸው ጉዳት ሳይደርስባቸው ከአካባቢው ለመውጣት መቻላቸውን መግለጫው አክሏል። በአምባሳደሯ በሾፌራቸውና በጠባቂዎቻቸው ላይ ጉዳት አልደረሰም። ይሁንና ሁለት የጸጥታ ጥበቃ መኪኖች ተጎድተዋል ይላል የኤምባሲው መግለጫ። በመጨረሻም ተማሪዎች ትላንት ባንግላዴሽ ውስጥ ከፖሊሶች ጋር ተጋጭተዋል። በትምህርት ቤቶች አካባቢ የትራፊክ ሕግ በተሻለ እንዲጠበቅና ለእግረኞች የተሻለ ጥበቃ እንዲደረግ በመጠየቅ የሰባተኛ ቀን ተቃውሞ ሲያደርጉ ነው። ግጭቱ የተነሳው በሀገሪቱ መኪና ዳጋ ውስጥ በሚገኘው ዳካ ውስጥ በሚገኘው ዳንኩሞ አካባቢ የተቃውሞ አካባቢ የነበሩ በመቶዎች የሚቆጠሩ ተማሪዎችን ለመበተን ፖሊሶች እምባስ ማጭ ጋዝ ተጠቅመዋል። ተማሪዎቹ በበኩላቸው ድንጋይ ውርወራ ውስጥ መግባታቸው ተዘግቧል። በርካታ ሰዎች እንደተጎዱ የዜና ዘገባዎች ጠቁመዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 29 2010 ዓመተ ምሕረት ምሽት ፕሮግራም ነው። Pardon, i Thank you. going to to ወደ ምሽቱ የመጀመሪያ ዝግጅታችን እንዝለቅ። የኢትዮጵያ ሙስሊሞችና የወቅቱ ሁኔታ። የኢትዮጵያ ሙስሊም ማኅበረሰብ ከመንግሥት ጋር ያላቸውን ግንኙነትና በመካከላቸውም ያሉባቸውን ችግሮች ለመፍታት መንቀሳቀስ ጀምረዋል። የኮሚቴውን ሰብሳቢ ኡስታዝ አቡበከር መሐመድንና ቱርክ ውስጥ ለዶክትሬት ዲግሪያቸው እየተዘጋጁ ያሉትን የታሪክ ተመራማሪና የፖለቲካ አጥኚ አቶ ኢብራሂም ሙሉሻዋን ጋብዣለሁ። በቅድሚያ ሁለታችሁንም እንኳን ለዚህ ቀን አበቃችሁ። ኡስታዝ አቡበከር አህመድ ከቆዩበት ሥርዓት ወጥተው ለዚህ ቀን ለመድረስ በመቻሎ እንኳን ደሳሎ ትላለሁኝ። እንኳን አብሮ ደሳለን። ሁላችን እንኳን ለዚህ ጊዜ በጋራ ለዚህ ለለውጥ አየር አበቃን ላለሁኝ አመሰግናለሁኝ። እኔም አሜን። ወደ መጀመሪያው ጥያቄ ልለፍ። እስቲ ያንን ጊዜ ካለፋችሁ በኋላ ኡስታዝ አቡበከር አሁን በኢትዮጵያ ውስጥ ያለው የለውጥ ሁኔታ የእናንተን ጥያቄዎች ለማስተናገድ ቀደም ሲል ያነሳችኋቸውን፣ የተዘጋጀ ይመስላችኋል? አዎ፣ ማለት እንግዲህ የኢትዮጵያ ሙስሊሞች የመብት ትግል እንቅስቃሴ በዚች ሀገር ላይ ሰላማዊ ትግል ምናልባት ፈርቀዳጅ ሊባል በሚችል መልኩ ሰላማዊነቱን ጠብቆ እኛ ከመታሰራችን በፊት ለሰባት ወር ያክል ከታሰር በኋላ ከስድስት ዓመት በላይ የቆየ እንቅስቃሴ ነው። ጥያቄዎቻችን ግልጽና የማያሻመው መሰረታዊ የሆነ ህገ መንግስታዊ ጥያቄ፣ የመብት ጥያቄ፣ የዜግነት ጥያቄ፣ የነጻነት ጥያቄ ነው። እስቲ ያስታውሱልን፣ እስቲ ሰውም በወቅቱ ተነስተ የነበሩት ጥያቄዎቻችን የመንግስት በሃይማኖት ጠልቃ ገብነት ይቁም ነው መሰረታዊ ጥያቄ እምነታችን ላይ ጫና ይቁም ነው። ሙስሊሙ ማህበረሰብ የሚወክል የሙስሊሙ ማህበረሰብ ተቋም ሙስሊሙ በሚመርጠውና ሙስሊሙ በሚፈልገው መልኩ ይቋቋም የሚሉ መሰረታዊ ጥያቄዎች ናቸው የነበሩት። የእምነት መብት ነጻነት ጥያቄ ነው የነበረው። እስቲ የመንግስት ጣልቃ ገብነት ይቁም የሚለውን ጥያቄያችሁን እንደገና እንፈትሸውና፣ በምን ሁኔታ ነበር መንግስት ጣልቃ የሚገባው የዛን ጊዜ በሃይማኖት ወይም በተለይ በእስልምና ሃይማኖት ውስጥ ኢትዮጵያ ውስጥ አዎ ኢትዮጵያ ውስጥ እንግዲህ የነበረው ነገር እንደሚታወቀው በወረቀት ላይ የሰፈረ ህገ መንግስት መንግስትና እምነት የተለያዩ ናቸው የሚል ከመኖር ባለፈ መንግስት በግልጽ ከጣልቃ ገብነት ጠልቆ መግባት ድረስ የተስተዋለበት ሁኔታዎች ተፈጽሟል የሃይማኖት መሪዎችን እስከ መሾም ድረስ ማለት ነው የእምነት አስተሳሰብንና ሴክትን እስከ መምረጥ ደረጃ ድረስ እኔ ነኝ የምመርጥላችሁ ተብሎ ነው በእኛ ሂደት ውስጥ የመጣው መንግስት ስፖንሰር አድርጎ ያስመጣውን አስተሳሰብ የኢትዮጵያ ሙስሊም ማህበረሰብ እንዲቀበል መሪ እኔ ነኝ የምሾምላችሁ፣ የምመርጥላችሁ እኔ የመረጥኩላችሁን መሪ መቀበል የሃይማኖት ኢማም፣ ሞአዚን፣ ሌሎች መሰል እና በእምነቱ ላይ ሚና ያላቸውን ሰዎች እኔ በምወስንላችሁ መልኩ ነው በሚል ነው እንግዲህ መሰረታዊ ችግር የተፈጠረውና ግልጽ የሆነ ጠልቆ ገብነት ነበር የተስተዋለው። ግልጽ የሆነ የእምነት ቴክትን እስከ መምረጥ ድረስ በዚህ መልኩ ብቻ ነው ልታምኑ የሚገባችሁ እስከ ማለት ድረስ የህገ መንግስቱን መርህና የህገ መንግስቱን መመሪያ በመጣስ ስርዓቱን እንደመጣ ስ የተፈጸመ አቶ ኢብራሂም እርስዎ የፖለቲካም ተመራማሪ ኖትና እስቲ ይሄንን ከፖለቲካው አኳያ ይፈትሹልኝ። በኢትዮጵያ ውስጥ የነበረውን ሁኔታ ትንሽ ዘርዘር፣ ፈታ አድርገው ሊያሳዩኝ የሚችሉት ነገር ካለ። እሺ፣ አመሰግናለሁ። በመጀመሪያ ደረጃ የኢትዮጵያ ሙስሊሞች ጉዳይ ላይ የመንግስት ጣልቃ ገብነት አዲስ አይደለም። በተለይ ሌላውን ጊዜ ትተን የኢትዮጵያ ፖለቲካና ሃይማኖት ያላቸውን ግንኙነት ትተን ኢህአዴግ ከመጣ ጀምሮ ያለውን ብቻ ብናይ እንኳን መንግስት በአስራ ዘጠኝ ሰማንያ ሰባት አንዋር አካባቢ በነበረው ጠብ አንዳንዶች እንደውም የመንግስት በሙስሊሞች መካከል ያ ጠብ እንዲነሳ ሚናው በጣም መንግስት ብቸኛ ነው ባይባልም ሚናው በጣም ትልቅ እንደነበረ ይታወቃል። ከዚህ በተረፈ መንግስት ከዛን ጊዜ ጀምሮ የሙስሊም ድርጅቶችን ይዘጋ ነበር፣ ድርጅቶችን ያዳክም ነበር፣ ሙስሊሙ ሪፕሬዘንቴሽን እንዳይኖረው ያደርግ ነበር። ራሱ የሚፈልጋቸውን መሪዎች ናቸው ብሎ የኢትዮጵያ እስልምና ጉዳዮች ምክር ቤቱ ውስጥ በስልጣንም በአባልነትም በየመስጅዱም የቻለውን ያህል ሙከራ ያደርግና የራሱን ሰዎች ያሰለጥን ነበር። ከአምስት ዓመት በፊት የመጣው ምንድን ነው ለየት የሚያደርገው? ኡስታዝ አቡበከር በደንብ ገልጸውታል። ከአምስት ዓመት በፊት ጠልቆ የገባበት ጠልቆ ከመግባትም አልፎ ከሃይማኖት ድርጅቶች ውስጥ ራሱን ጣልቃ ከማስገባት መሪዎችን ከመምረጥ አልፎ ሃይማኖት ዶግማ ውስጥ ራሱን የትኛው ሃይማኖት የትኛው አይነት ፌግ ሙስሊሙ እንደሚያስፈልገው መምረጥ የደረሰበት እና ያ ክላይማክስ የደረሰበት ያ ክላይማክስ ደግሞ ሙስሊሙ ኢቨን ቶለሬት ሊያደርገው የማይችል ደረጃ እንደደረሰ እኔ እንደውም የኢትዮጵያ ሙስሊሞች ይሄ የአህባሽ ሴክት ራሳቸው ላይ ከመጫኑ በፊት መንግስት ያላደረገባቸው ተጽዕኖ የለም። በድርጅት ረገድ በጣም ብዙ ድርጅቶች በተለያየ ስም የእርዳታ ድርጅቶች ይዘጋሉ። ይሄ ፓርት ኦፍ እንግዲህ የኢትዮጵያ ዲክታተርሺፕ አካል ሊሆን ይችላል። ግን በተለይ የሙስሊሞች ታርጌት እየተደረጉ የሙስሊም ድርጅቶች እንዲዘጉ፣ ሙስሊሞች እንዳይደራጁ አክቲቭ የሆነ እንቅስቃሴ ይደረግ ነበር። ሙስሊሞች ግን የድምጻችን ይሰማ እስከሚመጣ እንደውም ከሰማንያ ሰባት በኋላ የመጣው አዲስ ነገር ሙስሊሞች ላይ ኢንተርፊራ አንሱ፣ አይደለም አዲሱ አዲሱ ነገር ሁለት ነገር ነው። ይሄ ሙስሊሞች ላይ የሚደርሰው ጣልቃ ገብነት፣ አንደኛ እስከ ሃይማኖት ዶክትሪን ዶግማ ድረስ አመለካከት ድረስ ሙስሊሞች ምን መከተል እንዳለባቸው የሚያሳይ አዲስ አካሄድ መንግስት ማምጣቱ ሁለተኛ ይሄንን ሙስሊሞች የሚቀበሉት እንዳልሆነ ቶለሬት ሊያረጉት በፍጹም የሚችሉት ዘመን ማብቃቱን። እንደውም እኔ የዛን ጊዜ የተጀመረ ጊዜ በአንድ ፓልቶክ ውስጥ ምንድን ያልኩት የኢትዮጵያ ሙስሊሞች መንግስት ሁሉንም መብት አሳጥቶ አሳጥቷቸው መጨረሻ ላይ መፍራት የመፍራት መብታቸውን ፈርተው ዝም ብለው ነበር። መጨረሻ ላይ ድምጻችን ይሰማ አካሄድ የፈጠረው እንደውም የመፍራት መብታቸውን ተነጠቁ ነው ያልኩት። እዚህ ድረስ ያደረግነው በሙሉ አይበቃም ብሎ እኔም የምላችሁን ሃይማኖት ተከተሉ እስከ ማለት ሲደርስ የዛን ጊዜ እንግዲህ ሙስሊሞች ይህንን ልንሸከም አንችልም፣ መንግስት ከጣልቃ ገብነት ከእንግዲህ ወዲያ ይውጣልን፣ ኢንስቲትዩሽናችንን እንዳን። ስለዚህ መጨረሻ ላይ የተነጠቅነው መብት እንደ ሙስሊም የመፍራት መብታችን ነው ብለን እንደውም እንቀልድ ነበር። እና ያህል ዲፕ እንደገባ የሚያሳይ ነው። ግን እኮ አልፈሩም ሙስሊሞች። የኢትዮጵያ ሙስሊሞች በተለያዩ አጋጣሚዎች ተደጋጋሚ ሰልፎችን እስከ ማድረግ ድረስ ደርሰዋል። ከሚኒስትሮች ጋር በግልጽ እስከ መጨቃጨቅ ድረስ ደርሰዋል ደርሰዋል። አስታውሳለሁኝ እዛን ጊዜ የነበሩ ሁኔታዎችን። ከዛ በኋላ ከዚህ ከሙቭመንቱ በኋላ ከዚህ ከአወሊያው ሙቭመንት በኋላ የሙስሊሞች ሰላማዊ ሰልፍ ወጥተዋል። እሱን እኮ ነው ምለው። እሱ የወጡበት ዘመን ግን ሁሉን ነገር መሄጃ አሳጥቷቸው ባይዘወይ፣ የሙስሊሞች የመጅሊስ ጣልቃ ገብነት እንግዲህ እንደሚያስታውሱት ሰማንያ ሰባት የአንዋር ኢንሲደንት አለ። ከሰማንያ ሰባት በኋላ መንግስት ራሱ ነው የሚመርጠው የሙስሊሞችን መሪዎች። እስቲ ለማስታወስ ያህል የአንዋር አጋጣሚ ያሉትን ትንሽ ይግለጹልኝ። በሰማንያ ሰባት አካባቢ የኢትዮጵያ እስልምና ጉዳዮችን ማን ነው መያዝ ያለበት በሚለው ሁለት ግሩፖች ተፈጥረው ነበር። አንደኛ በመሐመድ አወል ረጃ ና ግራዝማች አዲስ። በሁለቱ መካከል የነበረው ፍጥጫ አኗር መስጊድ ውስጥ በዘጠና ሰባት ረመዳን ላይ ፈንድቶ መንግስት ሁለቱንም አካላት እስር ቤት ወርውሮ ያንን ኢንሲደንት እንግዲህ በቁጥጥር ስር አዋለው። ከዛ በኋላ ግን ሙስሊሞችም መንግስት የሚጭንባቸውን ከመቀበልና የኢትዮጵያ እስልምና ጉዳዮች በመንግስት ቁጥጥር ስር ከመዋል ውጭ ያንን ከመቀበል ውጭ ሙስሊሞች ውስጥ ለውስጥ ትክክል እንዳልሆነ ቢያወሩም ቢናገሩም የመጣ ሙቭመንት የለም። ድምጻችን ሰማት እስከሚመጣ ድረስ ምናልባት ምናልባት ምናልባት እዚህ ላይ እብራሂም ባነሳው ሀሳብ ላይ በወቅቱ የነበረው ተጨባጭም ላይ ያንን ሂደት ሲካሄድም በግልጽ የመንግስት አልቃቀብነት ነበር። መንግስት የሆነ ዋገን ሊቀመጥ ይፈልጋል። በሌላ መልኩ ደግሞ ለህዝብ የሚበጅና ህዝብ ከሌ ይሁን ብሎ የሚታሰብበት ደረጃ ይፈልጋል። ሁለቱንም ገፍቶ ምናልባት ለማዳከሚያ የተጠቀምበት ስትራቴጂም ሆኖ የመምታት ስራ የሰራበት በወቅቱ የነበሩ ጠንካራ የሙስሊሙ ድርጅት፣ ሙስሊሙ ማህበረሰብ የሚታቀፍባቸው ተቋማት እና የሚማርባቸው ድርጅቶችን ሳይቀሩ ነው የመታው። ከዛ በኋላ ጉዳዩ የሌለበት ቦታ ላይ ነው አክሽን የመውሰድ ስራ የተሰራው እና ያንንም ራሱ በመንግስት የተፈጠረ እንደሆነ ይታመናል በሙስሊሙ ማህበረሰብ ዘንድ መንግስት የዛን ጊዜ ማንን ነበር እዛ እንዲቀመጥ የሚፈልገው? በተለይ አይነት መልኩ፣ አሁን ያው እንግዲህ ሁልጊዜ መንግስት ውስጥ ኢንተረስቶ የነበረው ከግለሰብ ባለፈ ለሱ ታዛዥ የሆነ አካል እንዲመጣ ይፈልጋል። የምታውቁት ነገር አለ፣ የእምነት ተቋማቶችን የእሱን ጉዳይ ማስፈጸሚያ እንጂ በወቅቱ የነበረው መንግስት የሚጠቀምባቸው በማናቸውም አይነት ግለሰብ ሊወከሉ ይችላሉ እነዛ ሰዎች። በዚህ ተጀማሪ ሂደቱ በጣም ግልጽ የሆነና እኔ ማስመር የምፈልገው ምንድን ነው፣ ሙስሊሞች ይህንን ሁሉ ግን አልተጋፈጡም። ለምንድን ነው? ብዙ ሪዝኖች ሊኖሩ ይችላሉ። ግን የሙስሊም ጋዜጦችን መንግስት በተለያየ ጊዜ ይዘጋ ነበር። የእርዳታ ድርጅቶችን ይዘጋ ነበር። የኢትዮጵያ እስልምና ጉዳዮች የሙስሊሙን መብት ማስከበር ሳይሆን፣ የሙስሊም መርገጫ አንድ የሴኩሪቲ ሴክት ነበረ። ሙስሊሞች ለምሳሌ የሆነ ቦታ ሲደራጁ ወጣቶች እነዚህ አሸባሪዎች ናቸው፣ እነዚህ ዋህብዮች ናቸው፣ እነዚህ እንዲህ ናቸው የሚል የሴኪዩሪቲ አፓራተስ ነበር የኢትዮጵያ እስልምና ጉዳዮች። ይህንንም ግን ሙስሊሞች ቶለሬት አድርገዋል ቶለሬት አድርገው በመጨረሻ ግን የመጣባቸው ነገር ምንድን ነው? መንግስት እርግጠኛ ሲሆን ሁሉንም የሙስሊም ኢንስቲትዩሽኖችንን ማዳከም መቻሉን ሲረዳ ሙስሊሞች ምንም ሪስፖንስ እንደማይሰጡ ሲያቅ መጨረሻ ላይ የመጨረሻው ስቴፕ ምንድን ነው? ምን አይነት ሃይማኖት ሙስሊሞች መከተል እንዳለባቸው ምን አይነት ዶክትሪን መከተል እንዳለባቸው ሲያወጣ ነው እንግዲህ የመጨረሻው ኮንፍሮንቴሽን፣ ልክ እንደ አንድ ለምሳሌ ድመትን እያባረሩ መውጫና መግቢያ ሳጥተዋት ኮርነር ሲያደረጓት እንግዲህ መሄጃ ከሌላት መጓጨር አለባት ልክ እንደዛ ነው የተከሰተው። በድምጻችን ይሰማና የሙስሊሙ ጉዳይ መንግስት ጣልቃ ገብነቱ ሂስቶሪካልም የመጣ ነው። በተለይ በኢህአዲግ መንግስት ስር ሰዶ ሙስሊሞችን የመቆጣጠር ሁኔታ በደንብ እንደተሰራበት የሚያሳይ ነው እና የሙስሊሞች ኢቨን ሪስፖንስ በጣም የዘገየ ነው። ባይኔ ያን ጊዜ ከመንግስትም ይሁን ከመንግስት አቋም ደጋፊዎች ሲሰሙ የነበሩ ምክንያቶች ዋሃቢ እምነት፣ አክራሪነት የታከለበት ነው። ምናልባትም ምናልባትም ወደ ሽብር ፈጠራ ሁሉ ሊያደርስ የሚችል ነው። አህባሽ የተሻለ ለዘብተኛ አስተሳሰብ ነው። ከኢትዮጵያ ሙስሊሞች የቆየ የወትሮ እምነት ጋር ተዛማጅነት ወይም ተቀራራቢነት አለው፣ አካታች ነው የሚሉ ማብራሪያዎችን ይሰጡ ነበር በወቅቱ። ያን ጊዜም እናንተ የምታንጸባርቋቸው ሀሳቦች ነበሩ። በእርግጥ አሁን ሆናችሁ ስትመለከቱ እንዴት ነው የምትመዝኑት ይሄንን አስተያየት? እስቲ ከኡስታዝ ልጀምር መቼም ኡስታዝ ኖትና በእምነቱ ላይ ያሉትን ትምህርት እስቲ በመጀመሪያ ደረጃ እንደ ኢትዮጵያ ህገ መንግስት መሰረት ሰዎች የሚያምኑበትንና የሚከተሉትን የእምነት ነጻነት ተሰጥቷል። ድንጋይ ማምለክ የሚቻልበት ህገ መንግስት የቆመበት ስርዓት ውስጥ ነን ያለ ነው። እርግጥ ነው፣ እርግጥ ነው። እሱን አይደለም፣ ከመብት ጋር የተያያዘውን ጉዳይ ሳይሆን አሁን ትክክል ነው። አይ እሷ ላይ ልመጣለህ ነው፣ ዋና ፖይንት ልመጣለህ ነው። መሰረታዊ የሙስሊሞች ጥያቄ የነበረው የእምነት ሴክት ጉዳይ አልነበረም። እዚህ ላይ የእምነት ሴክት ጉዳይ ችግር አልሆነም። በኢትዮጵያ ሙስሊሞች የመብት ትግል እንቅስቃሴ ውስጥ በዚህ በሚባለው አገሪቱ አገር በቀል ሆነ ሱፊያው ማህበረሰብ ሁሉም በሚባል አካታች በሆነ መልኩ ይህንን መንግስት ይዞ የመጣውን እኮ አስተሳሰብ ሀባሽን ተቃውመዋል። ከትልልቅ አገሮች ከሚባሉት የሃይማኖት አባቶች ጀምሮ እስከታች ያለው ወጣትና ሴት ድረስ አይቀር የመጣው አሁን የዚህ የዋሃቢ የሰለፍ የምናምን ጉዳይ አልነበረም። የነበረው አገሪቱ ላይ በዛ አይነት ስጋት ያለበት ተጨባጭም ውስጥ እንዳልነበር መንግስት ያረጋገጠው በተለያየ አጋጣሚ ሲገልጸው የነበረው ነው። የዛ ችግር መንስኤም አልነበረም። መንግስት የበለጠ ፍላጎቱን ለማሳካት እምነቶችን ለማዳከም የተጠቀመበት ስትራቴጂ ነው የነበረው። በፍጹም በዛ አይነት የተስተዋለ የኢትዮጵያ ሙስሊም የራሱ ማንነት ያለው ራሱን የሆነ ከለር ያለው ሙስሊም ነው። ኢትዮጵያ ሙስሊም በጣም ትልልቅ ታሪክና ብቃት ያላቸው የኢትዮጵያ ሙስሊም ስኮላርስ በታሪካችን አልፈዋል፣ እስከ ዛሬም ድረስ አሉ። ዓለም ላይ ብቃት ያላቸው ሰዎች ማለት ነው። ይህንን መሰረት የያዘ ነው። ስጋት እንዳልሆነ በሀገሪቱ ተጨባጭ ላይ መንግስት የነበረው መረጃ ወይም ደግሞ ያንን መረጃ መሰረት አድርጎ ሊጠቀምበት የፈለገበት መስመር የተሳሳተ እንደሆነ በተለያዩ ጊዜያቶች ማሳያ ቀርበዋል። ስለ ኢትዮጵያ ሙስሊም አሁን ስላለው ተጨባጭ ምናልባት መንግስት የራሱን የሚፈጽመውን ተግባር በተቃራኒው ማረጋገጫ እንዲሆንለት ለመጠቀም የሄደበት መስመር ትክክል እንዳልሆነ በዓለም አቀፍ ደረጃ ጥናት የሚታወቁት እነ ቴሪ ኦፍቴቦን የመሳሰሉ ኢትዮጵያ ውስጥ ኑሮ የኢትዮጵያ ሙስሊም ተለስያ ሌላ በትያ የሚጠራው ማህበረሰብ ማንነት አጥንተው አራት አምስት ዓመት ባሌ ላይ ተቀምጦ አጥንተው የኢትዮጵያ ሙስሊም ለዚህ ስጋት እንዳልሆነ የጻፏቸው መጽሐፎች ሳይቀሯል ለመንግስት አቅጣጫ ሲሰጡ ነበር። ተሳስቷል ሲሉ የነበሩበት ተጨባጭ የኢትዮጵያ ሙስሊም በዚህ ስጋት አይደለም። ይሄ የሚባለውን አፋሽ ሴክትን ደግሞ ሀገሪቱ ላይ አለ የተባለው ነባር አባቶች ሰዎች እሱ አስተሳሰብ የሚከተሉት ሳይቀሩ ነው። ትክክል ያልሆነ ጫና ነው። እንደውም የፖለቲካል አስተሳሰብ ያለው አንጃ ጽንፈኛ የሆነ አስተሳሰብ ይዞ የመጣው እኮ አህባሽ ነው። በመሳሪያ ላይ የታጠቀ ሉብና ላይ ወይም ዲባሎስ ላይ መሳሪያ ታጥቆ የሚቀሳቀስ ሀይል ነው። እንደውም ሌላ ሀይል ነው ይዞ የመጣው ኢትዮጵያ ውስጥ በዛ ባህር ያለው ተጨባጭ ውስጥ አልነበረም። የኢትዮጵያ ውስጥ የነበረበትና አስተሳሰብ ጋር የተያያዘው አህባሽ እንዳስተምሮት እኮ ዚች ሀገር ላይ አህባሽ አስተምሮት ራሱን ችሎ ሲያስተምር የነበረበት ተጨባጭ እኮ አለ። ከዘጠና አምስት ጀምሮ ወይም ከዘጠና ስድስት ጀምሮ ሀገሪቱ ላይ የራሱን የሆነ ተቋም ገንብቶ ሲንቀሳቀስ ነበር። አህባሽን እንደ አህባሽ ተቃውሞ የገጠመው ወይም ደግሞ ተቃውሞ የመጣው በመንግስት ድጋፍና እገዛ፣ በሌሎች ተቋሞችና ህዝባዊ ተቋሞች ህዝብ በታሪክ ያስገኛቸው የገነባቸው መስጊዶችና የመረጣቸው አስተማሪዎችና ኢማሞችን ለመቀየር እንቅስቃሴ ሲጀመር ነው። ህዝብ ነው ያለው። ይህ ጣልቃ ገብነት ነው፣ ግልጽ የሆነ ጣልቃ ገብነት ነው፣ መቆም አለበት የሚል ሀሳብ የመጣው አንተ በየትኛው ሂሳብ ነው? አንድ እምነቱ ያልሆነ የመንግስት ፖለቲከኛ፣ አንድ የመንግስት መሪ እምነቱን ማያውቀውና ከእምነቱ ውጭ የሆነ አካል ስለ እምነት ትንታኔ እኮ ነው የተሰጠው፣ ፓርላማ ላይ ሳይቀር ምን አይነት ንቀት ነው በኢትዮጵያ ሙስሊም ማህበረሰብ ላይ የተካሄደው? ያንን ንቀትህን ለማሳየት ሌላ ስመለጠፍ ነበር የነበረው እንጂ በፍጹም ከዚህ ጋር የሚገናኝ አልነበርም የነበረው ሂደት። አቶ ኢብራሂም ለመሆኑ የመንግስት ፍላጎት ምንድን ነበር? ለምንድን ነው ጣልቃ ለመግባት የፈለገው? ምንድን ነው የሚያገኘው? በመጀመሪያ የቅድሙን ጥያቄ ላይ መልስ መስጠት እፈልጋለሁ ከፈቀዱልኝ። እሺ፣ እሺ። በመጀመሪያ በኮንሰፕት ደረጃ በጣም ኮራፕት የሆነ አስተሳሰብ ነው። በግልጽ መነጋገር ያለብን ጽንፍ ሚያ ወንጀል አይደለም። በመጀመሪያ በአስተሳሰብ ደረጃ አንድ ሰው ስለአንድ ነገር ያለው አመለካከት ሞዴሬት ሊሆን ይችላል፣ ጽንፍ ሊሆን ይችላል። ጽንፈኝነት እንዳስተሳሰቡ ቫዮለንስ እስካልተከለበት ድረስ ሁከትን እስካላ ሁከትን አዎ፣ ማንኛውም ሰው የፈለገውን እምነትም ይሁን ምን እስከ ጫፍ ድረስ ጽንፈኛ የሆነ አቋም ሊኖረው ይችላል። ወንጀል አይደለም። ግን ብዙ ጊዜ አብሶ ከእስልምና ጋር ተያይዞ ጽንፈኝነት ጽንፈኝነት የሚለውን ነገር አይምሯችን ውስጥ ስለከተቱት ጽንፈኛ የሚል ወንጀለኛ እንዳለ አስገቡ። ስለዚህ ኮንሰፕቱ ራሱ ኮራፕት የሆነ ኮንሰፕት ነው። አስተሳሰቡ የተበላሸ አስተሳሰብ ነው። የተበላሸ ትክክል። ይሄ የተበላሸ አስተሳሰብን በመጀመሪያ ሪጀክት ማድረግ ያስፈልጋል። ማንኛውንም ሰው በአስተሳሰቡ የሚዳኝበት ፍርድ ቤት የለም ሰው በሰራው ወንጀል ነው የሚዳኘው ወይም ሰራ ተብሎ በሚታሰበው ነገር ላይ ነው የሚዳኘው ስለዚህ ይሄ ዲቤቱ ራሱ ዋሀቢ ነው ሱፊ ነው ምናምን ነው የሚለው ማንም ሰው ዋሀቢ መሆን ይችላል ማንም ሰው ሱፊ መሆን ይችላል ማንም ሰው አህባሽ መሆን ይችላል ወንጀል የሚሆነው አትሆንም ብሎ በመሳሪያ ሲመጣ ልክ መንግስት እንዳደረገው። ጽንፈኝነት አይደለም መንግስት የፈጸመው መንግስት የፈጸመው ወንጀል ነው። በነገራችን ላይ መንግስት መንግስት ከሚያደርጉት ነገሮች አንዱ ስለ ዶግማ አያወራልንም፣ ማለት ቀኖና ስለ አንድ ቀኖና የማውራት መብት የለውም መንግስት እና ዲቤቱ ራሱ በጣም ከፕሮፓጋንዳ የተነሳ ሳናስበው እኛም ተቀብለ ነው አይ እኛ አክራሪ አይደለንም። እኛም ስለዚህ ነው አንዳንድ ሙስሊሞች ሲጽፉ እኔ የዛ የወሃቢያ አይደለሁም እኔ አክራሪ አይደለሁም እኔ ሱፊይ ነኝ እኔ ምናምን ነኝ ብሎ ሙስሊሞች ላይ ከተደረገው ጫና የተነሳ ይህንን ሀሳብ ራሱ የሚያሸማቅቃቸውና እንዳልሆኑ ፕሩቭ ለማድረግ የሚያሳዩ ሙስሊሞችን ፈጥሯል። መንግስት ይሄ የጭቆና አስተሳሰብ ነው፣ እና ይሄንን መቀበል የለብንም። እሱ ጋር እናንተ የተወሰነው የሙስሊም ክፍል ያንን የመንግስት አያያዝ ቢቃወመውም ከመንግስት ጎን ደግሞ ቆሞ የሚከራከሩ ሙስሊሞች ነበሩ። በሌላ በኩል ደግሞ አዎ ከመንግስት በኩል ቆሞ መከራከር፣ ለምሳሌ ሁለት ነገሮች መለየት አለብን። አንድ ሰው እኔ ዋሃቢዝም በሽታ ነው ብሎ ሊከራከር ይችላል። ትክክል የሆነ አስተሳሰብ አይደለም ብሎ ሊከራከር ይችላል። አንድ ሰው ግን መንግስት ያደረገው ነገር ልክ ነው ብሎ ግን ሊከራከር አይችልም። ለምን? መንግስት ሰዎችን በዚህ በአስተሳሰባቸው የተነሳ ይዞ አስሮ ቶርች አድርጎ ሰዎችን ገድሏል። ጠብ እንዲነሳ አድርጓል። በሌሎች ሃይማኖቶች በተለይ አንዳንድ የመንግስት ባለስልጣኖች ግልጽ የሆነ ጣልቃ ገብነት አሳይተዋል። ስለዚህ መንግስት ወንጀል ፈጽሟል ሙስሊሙ ላይ። መንግስት የሙስሊሞች መስጅድ ውስጥ ገብቶ ወታደር ከነጫማው ገብቶ የሙስሊሞችን የመጸለያ ቦታ አርክሷል። መንግስት ሙስሊሞች ላይ ሌሎች ክርስቲያኖች ሌሎች ወገኖቻችን ሌላ አስተሳሰብ እንዲኖራቸው ራሱ ሰርቷል። በቴሌቪዥን ፕሮፓጋንዳ ሰርተዋል፣ ፊልሞች ሰርተዋል፣ ዶክመንተሪዎች ሰርተዋል። ስለዚህ ወንጀል የሚባለውን ነገር በሙሉ አንድ ሳያስቀር የሰራ አካል የመንግስት አካል ነው። ይህንን የሚከራከሩ ሙስሊሞች ምንድን ናቸው ከተባለ እኔ እንግዲህ ኢንዲቪዥዋል የሆኑ ግለሰቦችን መጥቀስ አልፈልግም አልችልም። ግን አንዳንድ ሙስሊሞች ጋር መንግስት ከፍርሃት የተነሳ የፈጠረውን አስተሳሰብ አንድም እንዲቀበሉ ተደርገዋል፣ በማናውቀው መንገድ። አንድም ደግሞ ኤክስትሪሚዝም ወንጀል እንደሆነ አስቦ በተሳሳተ ኢንፎርሜሽን ይሄ ባይዘወ ሙስሊሞች ብቻ ሳይሆኑ ጋዜጠኞች አሁን ስጠይቁንም ማለት ነው መንግስት ኤክስትሪሚስቶች ናቸው ብሎ አስቧል። ኤክስትሪሚስቶች ናቸው ጽንፈኞች ናቸውስ ብሎ ቢያስብ ያንን ማድረግ ይችላሉ ወይ ብለን ክሪቲካል የሆነ ጥያቄ ስለማንጠይቅ ሙስሊሞች ላይ የሚወሰደውን እርምጃ በአጠቃላይ እንዳለ የወሃቢ፣ የሱፊ፣ የአህባሽ የምናምን በሚል ፍሬምወርክ እንዲታይ ተደርጓል እና የምናወራበት ፍሬምወርካችን እራሱ በጣም የተሳሳተ ነው። ለምንድን ነው መንግስት ያደረገው ለሚለው ነገር በመጀመሪያ ደረጃ መንግስት መቼስ ዲሞክራቲክ ያልሆነ መንግስት እንደሆነ ሁላችንም አይተናል። አንድም ሙስሊሞች ላይ የተደረገው ነገር ማንኛውም ኢትዮጵያ ውስጥ የተደራጀ አካል ከሙስሊሞችም ውጪ ኦርቶዶክስ ቸርችም ውስጥ የተደረገ ሙስሊሞችም ውስጥ ተደርጓል። ስለዚህ ጣልቃ ገብነት በተመለከተ በሙስሊሙና በክርስቲያኑ መካከል ልዩነት የለም። ለእኔ መንግስት ሁሉንም ይቆጣጠራል። ስለዚህ በመጀመሪያ ደረጃ የመንግሥት ኢላማ ያንን የመደራጀት መብት መጋፋት ነው እንጂ ሙስሊም ስለሆነ ክርስቲያን ስለሆነ ፖለቲከኛ ስለሆነ አይደለም። ነው ኡስታዝ መጣለሁኞ ደርሶ እሺ፣ አቶ ኢብራሂም ይጨርሱ። ሁለተኛ ወደ ሙስሊሞች ስንመጣ፣ ስለዚህ ማንኛውንም ነገር መንግስት አብሶሉት ኮንትሮል ነው የሚፈልገው፣ ሁሉንም ነገር መቆጣጠር። በዚህ በኩል ለኦርቶዶክሱም ለምኑም አንድ ነው። ለኤትኒክ ግሩፕም የሽብርተኛ ሕግም ሁሉም ላይ ነው አፕላይ ያደረገው የፖለቲካ ድርጅቶችም ሲቪል እንትኖችንም ሁሉንም በተመለከተ ይሄ አንድ ያደረገዋል። በሁለተኛ ደረጃ ግን እስልምና ዓለም ላይ ያለበት ራሱ ምዕራቡ ዓለም ላይ ስለ እስልምና የተቀረጹ ነገሮች፣ በመካከለኛ ያሉ ግጭቶች፣ በጎረቤት ሀገር ያሉ የሽብር ድርጅቶች እነዚህ አንድም የእውነት ስጋት ውስጥ ሊሆኑ ይችላሉ። ይሄ ሌጂቲሜት ስጋት የለም ማለት ሞኝነት ነው። ስለዚህ እነዚህን ነገሮች ግን መንግስት ጀኒውን ሊግን ተጠቀመባቸው። እነዚህ ራሱ ገበያ ናቸው ከምዕራቡ ዓለም ጋር ለመገናኘት ይሄ መንግስት በዲሞክራሲያዊ ምርጫ የመጣ መንግስት አይደለም። የውጭ ድጋፍ ይፈልጋል። የውጭ ድጋፍ ደግሞ ሲፈልግ በተለይ የእስልምና አክራሪነት ተብሎ የሚገመተውን ሽብርተኝነት በተለያዩ ድርጅቶች የሚካሄደውን ሽብርተኝነት በራሱ እንደ አንድ ከሌሎች ጋር ከሌሎች ሀገሮች ጋር የሚያደርገውን ግንኙነት ማስፈጸሚያ አድርጎ ገንዘብ ማግኛ ጭምር አድርጎ ይቆጥረዋል። እጅ መንሻ አድርጎታል ነው የሚሉኝ? እጅ መንሻ አድርጎታል። አዎ ይሄ አንደኛው ነው። ሌላው አገር ውስጥም ያለው ከድሮ ጀምሮ የመጣ በተለይ ሙስሊሞችን እንደ ዜጋ ለምሳሌ ይህን ምንድን ነው በሙስሊሞችና በክርስቲያኖች ላይ መንግስት ኢንተርፌር ያደርጋል። ነገር ግን በክርስቲያኖች ላይ ለምሳሌ መንግስት በክርስቲያኖች ላይ የኦርቶዶክስ አንድ አባትን የራሱ ያላቸውን ሰዎች ሲሾም እውቀት ያላቸውን ይሾማል መንግስት። ለምሳሌ ጳጳሱ የመንግስት ደጋፊ ሊሆኑ ይችላሉ እንጂ በእውቀት አናማቸውም። ነገር ግን የሙስሊም እንደውም ሙስሊሞች ላይ የተደረገው ግፍ ማለት ነው፣ ሲምቦሊካሊ ራሱ ለማስመሰል ራሱ የተደረጉ ነገሮች የለም። ለምሳሌ ሙስሊም መሪዎች ተብለው የተቀመጡ ሰዎች በስነ ምግባራቸው በእውቀታቸው አብዛኞቹ ማለት ነው ባላቸው ሳተት ራሱ ሙስሊሙን ሊወክሉ አንድ ወገን እንደውም የኢትዮጵያን ሙስሊም ቀርቶ የአንድ መንደር እንኳን መወከል የማይችሉ በጣም ብዙ አሳፋሪ ሰዎች አሉ። አንዳንድ ጊዜ የምንሰማቸው ነገሮች ስለ እነዚህ ሰዎች። ስለዚህ ሙስሊሙ መንግስት ከጣልቃ ገብነትም አልፎ ሙስሊሞች በቴሌቪዥን እንኳን ሲቀርቡ አንድ የክርስቲያን ቄስ የመንግስት ደጋፊ የሆኑ ሰው ሲቀርቡና አንድ የሙስሊም ሰው ሲቀርብ ቴሌቪዥኑ ላይ ራሱ ሲታይ ልዩነታቸውን በደንብ የምናየው ነው። ምክንያቱም መንግስት እንደ አንድ እንደ ኦርቶዶክስ የሙስሊሙን ማህበረሰብ ክብር ይሰጣል ብለንም አንገምትም። በተለይ የነበረው መንግስት ማለት ነው። ስለዚህ ሙስሊሞች ላይ ይህም የንቀትም ሲምቦሊካልም ቫዮለት የማድረግ ሁኔታ ነበር ብዬ አስባለሁ። ኡስታዝ አቡበከር አቤት። አሁን እርስዎ የዚህ የቀጣይ ሁኔታዎች የሙስሊሙን አቅጣጫ ለማዘጋጀት ለማደራጀት ከሶስት ወገኖች የተቋቋመውን ኮሚቴ በምክትል ሊቀመንበርነት ይመራሉ ምን እየሰራችሁ ነው? እንግዲህ በአጠቃላይ አሁን የቀረበው ነገር በጠቅላይ ሚኒስትሩ እንግዲህ የበላይ ጠባቂነት ብንበለው ወይም ደግሞ አጠቃላይ ከሀገሪቱ ሰላም አንጻር የተፈጠሩትን ችግሮች ከማስተካከል እየተሰሩ ካሉ ስራዎች አንዱ እየሰራን ያለ ነው። እሺ፣ አንድ ጊዜ አንድ ጊዜ ወደዛ ከማለፈው በፊት አንድ ነገር ጠራ አድርጌ ልለፍ። በጠቅላይ ሚኒስትሩ የበላይ ጠባቂነት ሲሉ ጠቅላይ ሚኒስትሩ የመንግስቱ መሪ ናቸው፣ እንደገና ጣልቃ ገባ ማለት ነው። በምንም አይነት ይሁን በበጎም ይሁን በክፉ ነው ወይስ በእሳቸው አሳሳቢነት ለማለት ፈልገው ነው በእሳቸው አሳሳቢነት ሀሳብ አሁን ያልከው ሀሳብ የመጨረሻው ሀሳብ ነው። ገዥ ሀሳብ የሚሆነው መንግስት ሀገሪቱ ላይ በተፈጠረው ችግር ሰላም ደፍርሷል፣ የዜጎች መብት ተነክቷል። ይሄን ለማስተካከል ልክ ሀገሪቱ ላይ የተሰራ እንዳለ የማስተካከያ ስራ ለመስራት ኃላፊነት ወስደው ልክ አሁን የአንድ የመንግስት አመራር በሙስሊሞች እምነት የበዓላቸው እለት ልክ ተገኝቶ ከጎን እንደሚቆም እኛን ከማገዝ እና አስፈላጊውን ችግሮች ለመፍታት ከጎን ለመቆም የተደረገ ስራ ነው በእነሱ ኃላፊነት የሚሰራ ስራ አይደለም። እኛን የሰበሰቡን እና ያነጋገሩን በጋራ ኢኒሽቲቭን ወስዶ የማነጋገር ኃላፊነቱን ስራ ጠቅላይ ሚኒስተሩ ወስደዋል እንጂ እሳቸው መሪነት የሚሰራ ስራ አይደለም ለማለት ነው። ይሄ ስራ ግልጽ እንዲሆን እፈልጋለሁ። እሺ፣ እና ይሄ ኮሚቴ ማን ማንን ነው አቅፎ የተዋቀረው? ከእስልምና ጉዳይ ሶስት ሰዎች አሉ። ከሙስሊም መፍትሄ አፈላላይ ኮሚቴዎች ሶስት ሰዎች አለን። ገለልተኛ ከሆኑ ምሁራን እና የሀገር ሽማግሌዎች ሶስት ሰዎች ተመድበዋል። እነዚህ ሕዝቡ ሊቀበላቸው ይችላል ተብሎ ታስቧል። ዋናው እና ትልቁ ስራቸው የሚሆነው በቀጣይ ለኢትዮጵያ ሙስሊሞች እንደ ብዛታቸው፣ እንደ ቁጥራቸው፣ እንደ አቅማቸው እና እንደ ዜጋ በዚች ሀገር ላይ ጠንካራ የሆነ መሪ ድርጅት እና ተቋም ያስፈልጋቸዋል። ያ መሪ ድርጅት ምን አይነት ተቋም ይፈጠር፣ ምን አይነት ተቋም ቢኖር ነው ለሙስሊሙ የሚበጀው የሚለውን ነገር ማጥናትና ቅርጽ ያለው ነገር ይዞ በማቅረብ ወደ ሕዝቡ ማምጣት ነው። ሁለተኛ ደረጃ ከዚሁ ጎን ለጎን ደግሞ በምን አይነት መልኩ ህዝብ በሚፈልጋቸው መሪዎች ወደ መሪነት ይምጡ የሚለውን ነገር እሱን ለመስራት ነው። ሌላው ስራ የሚሆነው እነዚህን ነገሮች በምን አይነት ቅርጽና ይዘት ቢኖራቸው የተሻለ ይሆናል የሚሉ ውጭም ያሉ የተለያዩ ሀገር ተሞክሮዎችን በማየት እዚህም ሀገር ላይ ካሉ ምሁራኖችና የሚመለከት የማህበረሰብ አካል ጋር በመወያየት ሀሳቡን ጨምቀን ይዘን በአጭር ጊዜ ወደ ህዝብም የሚመጣበትንና ያ ተቋም ሊመሰረት የሚችልበትን ስራ ለመስራት እንቅስቃሴ እያደረግን ያለ ነው። ጀምረናል። ማህበረሰብ መዋያት ጀምረናል። ሀሳብ መቀበል ጀምረናል። እኛም የራሳችንን ጥናት ማድረግ ጀምረናል። በጉዳዩ ላይ ደግሞ ምሁራን የሆኑ አስተያየት ሊሰጡ የሚችሉ ሀሳብ ሊያቀርቡ የሚችሉ ሰዎችንም እንዲሁ ግብዣ እየተደረገ ወደዚህ ሀሳብ እንዲመጡ እየተደረገ ያለበት ሁኔታ ነው ያለው። ለመሆኑ ሁኔታዎች የተመቹ ናቸው? አሁን ችግሮቻችሁን ትፈታላችሁ? ለነዛ ለስድስት ጥያቄዎቻችሁ መልስ ማግኘት የምትችሉበት የተመቸ ሁኔታ ተፈጥሯል ብላችሁ ታ እንደ ጥያቄኛ በአጠቃላይ በተለይ አሁን ያለው ወቅት እንግዲህ እያየ ነው ያለ ነው ጅምር የለውጥ አየር አበረታች ነው ወይም ደግሞ ሁሉንም አሳታፊ ነው ብለን እናምናለን። እንደዚህ ጋር ከመንግስት አልቃ ገብነት ነጻ በወጣ መልኩ ሙስሊሙም የራሱን መሪ ድርጅት የማቋቋምና ይወክሉኛል የሚላቸውን መሪዎች የሚመጡበትን መስመር የመዘርጋቱ እድል አለው ብለን እናምናለን። እንግዲህ ቀጣይ ሂደቶች ወደ መሬት የሚወርዱበት ሁኔታዎች ይህንኑ መስመር ተከትለው ከሄዱ፣ በአጭር ጊዜ ሊረጋገጥ የማይችልበት ምንም እድል ይኖራል ብለን እናምንም። ይሄ ነገር ሲመጣ ግን ከእኛ ካነሳናቸው ጥያቄ ባለፈ እንደ ሀገራዊ ለሀገር ለህዝብ የሚጠቅምና ለሰላሙ የሚጠቅም ሌሎች ሙስሊሙ ማህበረሰብ እንደ ጥያቄ ካሉትና ከነበሩት ጥያቄዎች በጣም ኢምንትና ውስን ጥያቄ ነው ማሳያ ይዞ የቀረበው እንጂ ችግሮቹ ይሄ ብቻ አይደሉም። እንደ ዜጋ እዚች ሀገር ላይ ያጣቸው የእኩልነት፣ የፍትህ፣ የነጻነት ጥያቄ ጥያቄው ነው። ሙስሊሙ እነዛ ጥያቄዎች መልስ እንዲያገኙ ይሻል፣ በሁሉም ማቅጣጫ ማለት ነው። የዛ አካል ነው፣ የህብረቱ አካል ነው። እዚች ሀገር ላይ ያለው ሀገራዊ ጥያቄዎች መልስ ሲያገኙ የሚያገኛቸው በዛም ብዙ ምላሾች እንዳለን እናምናለን። እነዛ ነገሮች እንዲታኩ ደግሞ ዜጎች ጋር እኩል በካላ መስራት እንዳለብንም እናምናለን። እና ይሄ ነገር በትክክል አሁን በተጀመረበት ሂደት መቀጠል ከቻለ ውጤቱ በቅርብ ጊዜ ያማረ ይሆናል ብለን እናስባለን። አቶ ኢብራሂም እስቲ ፖለቲካውን ይፈትሹልኝ። እሺ፣ በመጀመሪያ ደረጃ አሁን የመጣው ለውጥ በአጠቃላይ ሙስሊሞች በሁለት መንገድ ሊጠቀሙ ይችላሉ ብዬ አስባለሁ። አንደኛ አጠቃላይ አገራችን ውስጥ እየመጣ ያለው ለውጥ መልካም አየር ሙስሊሞችም ስለሚደርሳቸው ጠቅላይ ሚኒስቴሩ ለሙስሊሞች ብቻ ሳይሆን ለአጠቃላይ በኦርቶዶክስ ቸርችን መካከል የነበረውን ልዩነት ለመፍታት የወሰዱት እርምጃ ኢኒሽቲቭ ለውጥ እያመጣ ፍሬውንም ለማየት እየቻለን ነው። በሁለተኛ ደረጃ በሙስሊሞች አካባቢ ጠቅላይ ሚኒስቴሩ መንግስት ጣልቃ አይገባም ብቻ ሳይሆን መንግስት ለሙስሊሞች አንድነትም ይሁን ሙስሊሞች ላነሷቸው ጥያቄዎች ግልጽ የሆነ የአቋም ለውጥ ማሳየቱን ነግረውናል። እነዚህ ጥያቄዎች ይመለሳሉ አይመለሱም ለተባለው ሁኔታ እኔ የሙስሊሞች ጥያቄ ብቻ አይደለም፣ የተለያዩ የፖለቲካ ድርጅቶች ኢትዮጵያ ውስጥ ያነሷቸው ጥያቄዎች ይሄ ጥያቄ ይሄ ጥያቄ የሚል ነገር መንግስት እየመለሰ አይደለም። ከአሁን በኋላም ደግሞ መንግስት የሚመልሰውም እንዳልሆነ ኳሷ ሙስሊሞች እጅ ያለች መሆኑን ለእነዚህ አዲስ ለተመረጠው ኮሚቴዎች ሲዘት ይኸው ሁሉን ነገር ለማድረግ ስለዚህ ጉድ ዊል አለ መንግስት ጋር ምንም ነገር ቢመጣ የሃይማኖት እኩልነት እንዲመጣ በሃይማኖት ጣልቃ ገብነት እንደሚቀር ይህንን ጉድዊል ያሳይቷል። ግን አጠቃላይ አሁን ያለው ይሄ የሶስት ወር የፖለቲካ ሂደት አጠቃላይ አትሞስፌሩን መለወጥ የፖለቲካ ምህዳሩን ማስፋት ላይ ስለሆነ እንጂ በሙስሊሞች ብቻ ሳይሆን በማንኛውም ጉዳይ መንግስት ይሄንኛውን ጥያቄ ለዚህ መልስ ሰጥቻለሁ እያለ አይደለም። ግን የፖለቲካ ምህዳሩን እያሰፋ የመብት ሁኔታ እየተጠናከረ የምንፈልጋቸው ኢንስቲትዩሽኖችን እንድንመሰረት ነገሮችን እያመቻቸ ስለሆነ አጠቃላይ የፖለቲካው ሁኔታ አዎንታዊ ነው ብዬ አስባለሁ። ነገር ግን አሁንም ቢሆን የተመረጠው የሙስሊም አዲሱ ኮሚቴ በቶሎ ስራዎችን መስራት እንዳለበት ይህ ነገር ጠቅላይ ሚኒስትሩም ተናግረዋል። ይህ እድል ተመልሶ ላይመጣ የሚችልበት ሁኔታ መንግስት ሁሉን ነገር እንዲሰራ እንደማይጠበቅ፣ መንግስት ሁሉን ነገር እንዲጠየቅ እንደማይጠበቅ አስምረውበታል። ስለዚህ የሙስሊሞች የቤት ስራ አለ ማለት ነው። የሙስሊሞች የቤት ስራ ምንድን ነው? አንደኛ አሁን ባለችው በአዲሲቷ ኢትዮጵያ ድርጅታቸውን መመስረት፣ ሁለተኛ የመብት ጥያቄዎቻቸው ምን እንደሆኑ ለህብረተሰብ ማስረዳት፣ ከሌሎች ጋር ያለውን ግንኙነት በሁለት መንገድ ጥሩ ማድረግ። በመጀመሪያ ደረጃ ያሉ የአስተሳሰብ ግድፈቶችን ለማረም ሙስሊሞች ከማንም በላይ ከሌሎች ወገኖቻችን፣ ክርስቲያን ወገኖቻችን ጋር መስራት ያለብን ዘመን መጥቷል። ሁለተኛ በፖለቲካ ሁኔታ ጠቅላይ ሚኒስቴሩ ኢትዮጵያ ውስጥ የነበረ ይፈሩ የነበሩትን ኢሽዎች ራሱ ታቡ የነበሩ ኢሽዎችን እየሰበሩ ነው። ለምሳሌ በድር ኮንፈረንስ ላይ እንዳየነው አንድ የኢትዮጵያ ጠቅላይ ሚኒስቴር ሙስሊሞች ጋር መጥቶ እስልምና ምን እንደሆነ እያስረዳ ስለ እስልምና ያለን አመለካከት ጥሩ እንዲሆን፣ ሌሎች ወገኖች በተለይ እስልምናን እንዲረዱ ኢስላም ፓርት ኦፍ ኢትዮጵያ መሆኑን ለማስረዳት ተቻችለን አብረን ኖራዳል ምናምን ብቻ ሳይሆን ድብቅ የሆነ ግንኙነት እንዲፈጠር ጠቅላይ ሚኒስቴሩ እስልምና ምን እንደሆነ በማስረዳት ረገድ ራሱ እስከ ዛሬ ያልነበረን ቅርበት ዲስኮርሱን ራሱ በመለወጥ ስለ እስልምና ያለን እይታ አስተሳሰብ አንድም ራሳቸው አዲስ ዲስኮርስ በኢትዮጵያ ፖለቲክስ ውስጥ በመፍጠር ሌላም ደግሞ ሙስሊሞች ጋር ተቀራርቦ እና አቡበከር ጋር ጠቅላይ ሚኒስቴሩ እንግዲህ የፖለቲካ እስረኞችን ብቻ አይደለም ፈተው ወደ ቤተ መንግስት የጠሩት የህሊና ታሳሪዎችንም የሃይማኖት መብት ተከራካሪዎችንም እነ ኡስታዝ አቡበከርን ቤተ መንግስታቸው ጠርተው ያሳዩት ነገር በኢትዮጵያ የሙስሊሞች ታሪክ ውስጥ በጣም ትልቅ ቦታ ኢህአዲግ ሰማኒያ ሰባት ሲያሰራቸውን ሰባት አመት ስምንት አመት ካሰረ በኋላ ፈቶ የት እንዳሉም ያላያቸው ሁኔታ ነው ያለው። አሁን ግን ያለው አዲሱ ለውጥ የኢትዮጵያ ለውጥ የኢትዮጵያ መልካም ለውጥ ይህንን ራሱ ሰብሮ ጠቅላይ ሚኒስቴሩ ለሙስሊሞች ብቻ አይደለም ለማንኛውም ስለ ኦርቶዶክስ የሰጡትን ነገር አይተናል። ኦርቶዶክስ የኦርቶዶክሶች ብቻ አይደለም የሙስሊሞች ነው። ስለ እስልምና እንግዲህ አሁን የሰጡት ራሱ መግለጫ በኢንተርናሽናል ሚዲያዎች ራሱ መነጋገሪያ ሆኗል። ስለ ዱባይ ሀገራችን ውስጥ ያለው እስልምና ምን እንደሆነ ራሱ ያሳዩበት መንገድ የእስልምና ኢንስቲትዩሽኖች፣ ዩኒቨርሲቲዎች ሙስሊሞች ሲጠይቁ የነበረው ለእሱ እንኳን ጥያቄ እንዳቀረቡ ሊረዱ ለሚችሉ አካላት እስልምና ኮሌጅ እንዲኖረ እንፈልጋለን ብለው ለመጀመሪያ ጊዜ አንድ የኢትዮጵያ መሪ ይሄን ተናግሯል። ስለዚህ የምናየው የፖለቲካ አየሩ በጣም የተስተካከለ ነው። ይሄ የተስተካከለን አየር ግን ሁላችንም ሙስሊሞች ራሳቸውን በማጠናከር ከሌሎች ጋር ያላቸውን ግንኙነት በማጠናከር እንዲሁም እና ትልቁ ነገር ለእኔ ለሙስሊም ብቻ ሳይሆን ለኦርቶዶክስም ለፕሮቴስታንትም የሚጠቅም በጣም ጥሩ ጊዜ መጥቷል። መንግሥትና ሃይማኖት ግንኙነታቸው ምን መሆን አለበት የሚለውን ቁጭ ብለን የምንነጋገርበት ዘመን የመጣ ይመስለኛል። ይህን ዘመን ሁላችንም ያለንን ፍራንክ ሆነን ምንም ሳንፈራ የሚል ሰማንን ነገር በሙሉ ተነጋግረን መጨረስ ያለብን ዘመን የመጣ ይመስለኛል። እንግዲህ የበድር ኮንፈረንስን ወይም ጉባኤንና ሌሎችም ሥራዎቻችሁን በተመለከተ ደግሞ ከሰሞኑ በሌላ ዝግጅት እመለሳለሁኝ። ለዛሬ ኡስታዝ አቡበከር አህመድ፣ አቶ ኢብራሂም ሙሉሸዋ እጅግ በጣም አድርጌ አመሰግናለሁ፣ ለጊዜያችሁ በአድማጮቻችን ስም ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ነገር አድማጮች አሁን ዘግይቶ የደረሰን የዜና ዘገባ አለን፣ እናሰማችኋለን። ትላንት በሶማሌ ክልል የተከሰተ ብጥብጥ ያልተጠበቀና ለበርካቶች ዱብ ዕዳ የሆነ ድንገተኛ ሁኔታ ነው። በክልሉ ለረጅም ጊዜ ኖረናል ያሉ የጅግጅጋ ከተማ ነዋሪዎች ለአሜሪካ ድምፅ እንዳስረዱት ትላንት ጠዋት አገር ሰላም ብለው በተለመደው ተግባር ተሰማርተው ነበር። ድንገት ግን ጥቃት ተከፈተብን ይላሉ። እስክንድር ፍሬው ዝርዝር ዘገባ ልኮልናል። ትናንት በሶማሌ ክልል የተከሰተው ብጥብጥ ያልተጠበቀና ለበርካቶች ዱብዳ የሆነ ድንገተኛ ሁኔታ ነው። በክልሉ ለረጅም ዓመታት ኖረናል ያሉ የጅግጅጋ ከተማ ነዋሪዎች ለአሜሪካ ድምፅ እንዳስረዱት ትናንት ጠዋት አገር ሰላም ብለው በተለመደ ተግባር ተሰማርተው ነበር። ድንገት ግን ጥቃት ተከፈተብን ይላሉ። ቤት ንብረታቸው መዘረፉን፣ ድርጅቶች መቃጠላቸውን፣ በርካቶችም ሕይወታቸውን ለማዳን መሸሻቸውን አመልክተዋል። ብዙ ሺዎች በከተማዋ በሚገኘው የቅዱስ ሚካኤል ቤተ ክርስቲያን ተጠልለው እንደሚገኙም ገልጸዋል። የባጃጅ ሹፌር መሆኑን የገለጸውና የእሱና የበርካቶች ባጃጅ እንደተወሰደ የተናገረው ወጣት በቤተ ክርስቲያኗ ከተጠለሉት አንዱ ነው። ያው በአሁኑ ሰዓት ቄስ በጣም እንግዲህ ከየቦታው ከተዘረፉ ቦታዎች አለ የተረፈ ቦታ የለም። እያንዳንዱ ቦታ ውሃም እያመጣ ምግብ እያመጣ ወጣቱ እንግዲህ እየቀለበ ነው። እንግዲህ የጂጅጋ ከሱማሌ ዘር የተለየ ዘር ሁሉ ቤተክርስቲያኑ ያለው በተለይ ደግሞ ሕጻናት፣ ትላልቅ ሰዎች ናቸው። በተለይ ሁሉም ሰው ደግሞ ቤተሰቡን እዛ ማስገባት ፈልጓል። ሁላችንም እዛ አስገባል። ማታም ደግሞ በተደረገው መጥተው ለማቃጠል ሞክረው ነበር ቤተክርስቲያኑ ነው። ያው እነሱም ደግሞ እንትን አላቸው። ያው ሰባት ሰው ተገደለ እዛ በተኩሱ ማለት ነው። ሌሎቹ ደግሞ ያው ቆሳሰሉ፣ ብዙ ሰዎች ቆስሏል፣ ሴቶችም ወንዶችም መ ከቀይ መስቀልም ሆነ ከሌሎች ሰብአዊ ድርጅቶች የተደረገላቸው ድጋፍ አለመኖሩንም እነዚሁ በቅዱስ ሚካኤል ቤተ ክርስቲያን ተጠልለው የሚገኙ ዜጎች አመልክተዋል። እኔ ብታምነኝም ባታምነኝም ትላንትና ቁርስ የበላው ነኝ፣ ሀገር ሰላም ነው ብዬ ማለት ነው። እስካሁን ግን አለው ው ሚካኤልም ቀርቷል፣ ሚካኤልን እየጠበቅን ነው። ከተማዋ የሚገኘው የቀይ መስቀል ጽሕፈት ቤት ራሱ ጉዳት እንደደረሰበት ደግሞ አንዳንድ ምንጮች ለአሜሪካ ድምፅ ገልጸዋል። የመከላከያ ሚኒስቴር ትናንት በወጣው መግለጫ በክልሉ የተፈጠረውን ብጥብጥ በዝምታ እንደማይመለከት አስታውቋል። ሕገ መንግስታዊ ስርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድን ያሳሰበው ዛሬ ከጅጅጋ ያነጋገርኳቸው ዜጎች እንዳሉት ግን የመከላከያ ሰራዊት እስካሁን ከስፍራው አልደረሰም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አሁን የዜና ማጠቃለያ እናነባለን። የቬኔዙዌላ ፕሬዚደንት ኒኮላስ ማዱሮ በፈንጂዎች በተሞላ ድሮን ማለት ሰው አልባ አውሮፕላን የግድያ ሙከራ ተደርጎብኛል ይላሉ። ዩናይትድ ስቴትስንና ኮሎምቢያን ተጠያቂ አድርገዋል። በባንግላዴሽ የዩናይትድ ስቴትስ አምባሳደር ማርሻ በርኒካትን ያሳፈረ መኪና ትላንት ቅዳሜ ማታ ጥቃት ደርሶበታል። መንግስታዊ ያልሆነ ድርጅት ኃላፊን ለመሸኘት ከተደረገ የእራት ግብዣ ሲወጡ ነው ጥቃቱ የተፈጸመው። ተማሪዎች ትላንት ባንግላዴሽ ውስጥ ከፖሊሶች ጋር ተጋጭተዋል። በትምህርት ቤቶች አካባቢ የትራፊክ ሕግ በተሻለ እንዲጠበቅና ለእግረኞች የተሻለ ጥበቃ እንዲደረግ በመጠየቅ የሰባተኛ ቀን ተቃውሞ ሲያደርጉ ነው ግጭቱ የተነሳው። አፍጋኒስታን ያለው ኔቶ በሚል አጽሮት የሚታወቀው የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት የድጋፍ ተልእኮ ሶስት ወታደሮቹ በአጥፍቶ ጠፊ ጥቃት መገደላቸውን አስታውቋል። አጥፍቶ ጠፊው ጥቃቱን ያደረሰው ተልእኮው በቀል አገር በቀል ሀይሎች ጋር በጥምረት ሆነው ጥቃት ያካሄዱ በነበረበት ወቅት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የደቡብ ምስራቅ እስያ ሀገሮች ጉብኝታቸውን አብቅተዋል። ዛሬ ከመመለሳቸው በፊት ከኢንዶኔዥያ ፕሬዚደንት ጆኮዊ ዶሮ ጋር ተገናኝተው ተነጋግረዋል። ዩናይትድ ስቴትስ ከዓለም የበዛ ህዝብ ካላቸው ዲሞክራሲያዊ ሀገሮች መካከል አንዷ ከሆነችው ኢንዶኔዥያ ጋር ላላት ግንኙነት ትልቅ ቦታ እንደምትሰጥ ገልጸዋል አድማጮች የምሽት ዜናችን ዚህ ላይ ያበቃ ወደ ተከታዩ ዝግጅት ላሸጋግራችሁ ከጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ቆይታ በጥቂቱ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት የዩናይትድ ስቴትስ ጉብኝታቸው ቀደም ሲል ያለሙትን ሐሳባቸውን ያሳኩ ወይም የቀረ ነገር ይኑር ራሳቸው እስኪነግሩን ማለት የምንችለው ጉዟቸው በአመዛኙ የተሳካ እንደነበረ ነው። ጠቅላይ ሚኒስትሩ በኢትዮጵያ የፖለቲካ መሪዎች ታሪክ ውስጥ ታይቶ በማይታወቅ ፍቅርና ክብር ታጅበው ነበር። አሜሪካን የዞሯት ክብር ፍቅር፣ ሞገስ ዘንቦላቸዋል ማለት ይቻላል። የእርሳቸውን ምስሎችና በተለያዩ አጋጣሚዎች የተናገሯቸውን መልእክቶች፣ ጥቅሶች እያተሙ ወይም እየገዙ ከለበሱ በጽሁፎች አንግበው ከሚጮሁላቸው አንስቶ በተናገሩ ቁጥር በስሜትና ተመስጦ እስከሚያለቅሱና ቁጭ ብድግ እያሉ እስከሚያጨበጭቡላቸው ቁጥራቸው የማይነገር ኢትዮጵያውያንና ኤርትራውያን ደጋፊዎቻቸው ድረስ። እኔ በጣም ደስ ያለኝ ነገር ሶስት መንግስታት አይቻለሁ በሕይወቴ። ያለፉት መንግስታት ስብሰባ የሚያደርጉት በር ዘግተው የተናገሩትን በጉባኤ ሲናገሩ ግልጽነት በጎደለው ሁኔታ፣ በተድበሰበሰ፣ በሚያምታታ ሁኔታ ነበር የምንሰማው። እንዲህ ማለታቸው ነው እያል ግምት ውስጥ እየገባን ነበር የምንኖረው። ዶክተር አብይ፣ አቶ ለማ፣ ሌሎችም የትግል አጋሮቻቸው ግልጽነት በተሞላበት ሁኔታ ነው የሚናገሩት። ግልጽነት በተሞላበት ሁኔታ ነው ጥያቄ የሚመልሱት። ይሄ አዲስ ነገር ነው። ከዚህ ቀደም ያላየ ነው፣ ያልሰማ ነው። እና በዚያ ቦታ ተገኝቼ ያን መስማቴ ሰዎቹን በአካል ማየቴ እጅግ በጣም ነው ደስ ያለኝ። ምክንያቱም ይሄን ቀና ያለሁ የሚል ተስፋ ቢኖረኝም ሙሉ በሙሉ በሕይወት ያለሁ የሚል እርግጠኛ የሆነ ስሜት አልነበረኝም። እና በጣም ነው ደስ ያለኝ። በየቀኑ ነው የምጸልይላቸው ለእነዚህ ሰዎች። የህዝቡንም ሁኔታ ሳይ ያሁሉ ሺህ ህዝብ በአንድ ድምፅ፣ በአንድ ልልታ፣ በአንድ ልብ፣ በአንድ ደስታ ሁኔታውን ሲያስተጋባ ህዝብ የወደደው መሪ ህዝብ የወደደው መንግስት ምን አይነት እንደሆነ ያየንበት ጊዜ ነው። የሚዋሽ፣ የሚቀጥፍ፣ የሚያሳድድ፣ የሚያስር፣ የሚገርፍ፣ የሚገድል መንግስት ከህዝቡ ጋር ምን ያህል ሆድና ጀርባ ሆኖ እንደኖረ ስናየው የኖርነው ነው። አሁን ግን ከዚያ በተለየ መንገድ የሚናገሩና የሚሰሩ መሪዎች ስለመጡ በእውነቱ ታይቶ ተሰምቶ የማያውቅ ነገር ስለሆነ እግዚአብሔር አምላክ አሳይተህ አትንሳን፣ የሚዘልቅ አድርገው፣ መጨረሻውን አሳምረው የሚያሰኝ ነው። እኔም እንደዚህ እያልኩ ነው በየቀኑ የምጸልየው። በእውነቱ ብዙ ችግር እየተጋፈጡ ብዙ ችግር እየተጋፉ ነው ይሄን ሁሉ ያደረጉት። እነዚህ ሰዎች ግን እውነተኛ ጥላ በጨለማ ይታያል ነው እና የሚመሰገኑ ናቸው። እኛም እንደግፋቸዋለን። እኔ ለራሴ ሽንጤን ገትሬ ነው የምደግፈው። እኔ ታርቀኝ አሰፋ መንገሻ እባላለሁ። ነዋሪነቴ ሳንዲያጎ ካሊፎርኒያ ነው። የሚገርምህ ነገር ያን ለታ ማለት በሀያ ዘጠኝ ዶክተር አብይ ጋራ እና አቶ ለማ መገርሳንም ለማግኘት የተደረገው የድጋፍ ሰልፍ ላይ ከዚህ ከሳንዲያጎ የተነሳ ነው። አንድ ሰዓት ወይም ዋን ኦክላክ ነው ከዚህ የተነሳ የሄድነው እና ፓርቲያ ኤኤም ላይ እዛ ነበር። ምክንያቱም የነበረው ነገር ኦቨርፍሎ እንኳን ቢያደርግ እዛ ጋር በስክሪን የተዘጋጀ አለ። ቅድሚያ ለመጣ ብቻ ነው ቲኬት ሊደርሰው የሚችለው እና ቲኬቱ እንዳያመጣቸው ሲባል እኔና ጓደኞቼ ቲኬቱን ማግኘት አለብን ማግኘት ብቻ ሳይሆን ዶክተር አብይና ለማ መገርሳ እዚህ ጋር መጥተው ሳናገኛቸውማ መሄድ የለባቸውም በማለት ተነሳሰን ነበረ። ተነሰን ሄር እግዚአብሔር መስገን ከፎር ክላክ እስከ ሴቭን አክላክ ድረስ ሰልፍ ላይ ቆመን ነበር የጠበቅነው፣ ትኬቱን ለማግኘት ትኬቱን አገኘ ገባን። በእውነቱ ከሆነ ያቺ ነገር አምልጣኝ ቢሆን አድን ነበረ። እንኳንም በጠዋት እ ያንን ትኬት አገኘሁ የማለት ደስታን የተሰማኝ ምክንያቱም እስከ ዛሬ ድረስ ስንሰማ የነበረው እንኳን አንድ ጠቅላይ ሚኒስቴር በሚኒስቴር ደረጃ አንድ የኢትዮጵያ ባለስልጣን ሲመጣ ተደብቆ እና መጥቶ ነበር ሄዶ ነበር ሲባል ነበር የምንሰማውና ፊት ለፊት መጥቶ ህብረተሰቡን ሰብስቦ ጥያቄና መልስ ሲያደርግ ኢትዮጵያዊነትን ቆርጬ በላታለሁ ያለው በጣም ደስ ብሎኛል። ከሚገባው በላይ በጣም ደስ የሚል እና በጣም የሚያረካ ነገር ነበር። ከዛም አልፎ አቶ ለማ መገርሳ እዛ ጋር ንግግር ሲያደርጉ በጣም ነው በጣም በጣም የሆነ ነገር ነው የወረረኝ። ምክንያቱም ኢትዮጵያዊነት በአመት ውስጥ አንድ ባለስልጣን ከሶስት ጊዜ በላይ ቢጠራ በሚወነጀልበት ሰዓት ነበረ። እሳቸው ሶስት ነው። ኢትዮጵያዊነት የሚለውን ቃል እንደ ፕሮቨርብ እስካሁን ድረስ የምንጠቀምበት፣ ወደፊት የምንጠቀምበት ከአፋቸው ሲወጣ ትልቅ ያን ጊዜ ነው ግንቡ የተደረመጠው። በእያንዳንዱ ክፉ ልብ ውስጥ ያሉ የክፋት ልብ ያለታ ነው የመዋሸሸው። እና ያችን ቃል እዛ ጋር ተመልሰው መጥተው እኔ ባለውበት አዳራሽ ውስጥ እንደዚህ ተሰብስባቸው ሳያቸው እንዴት ደስ ይላል ሲል በእውነቱ የተሰማኝ ደስታ እጅግ በጣም ከምነግር በላይ ነበረ። ወይዘሮ ኤልሳቤጥ ረዳይ በሀያ ዘጠኝ ብሄድንበት ጊዜ በጣም ነው ደስ ያለኝ። ያው ታረቀኝ ወንድሜ የማብሮ ነበር የሄድነው የሄድንበትን ሰዓቱን ተናግሯል። እዛ ስንት ሰዓት እንደደረሰን ተናግሯል። በሌሊት የተነሳ ነው። እዛ ጠዋት እንደገባን የተደረገልን አቀባበል እዛ ላይ ሰዎች ይሰሩ የነበሩት እነኛ ቮለንተሪ ጊዜያቸውን አጥፍተው ይሰሩ የነበሩት በጣም ጥሩ ስራ ነው የሰሩት። በመጣንበት በተርፋን ያስገቡን እና እዛ ከገባንም በኋላ በጣም ደስ የሚል አቀባበል ነበረ። ዶክተር አብይ አህመድ ሲገቡ በአቶ ለማ መገርሳ ጋር የነበረው ጩኸት የነበረው ዋይ ዋይታ ለቅሶ ሁሉ ነበር እምባ ሁሉ ነበር ሰው የሚራጭ የነበሩ እና በጣም ደስ የሚል ነበረ። እኔ እንደ ኤርትራዊት ልሄድ የገፋፋኝም ይሄንን ግንብ ማፍረስ አለብኝ ያልኩትም በኤርትራ ውስጥ ግብዣ ተደርጎላት በዚ ኢሳያስ መጥቶ እንዴት እንደተቀበሉት ዶክተር አብይ ኤርትራ ውስጥ መጥቶ አቀባበል የተደረገለት ያ የጥላቻ ግንብ ሲፈርስ የፍቅር ግንብ ሲገነባ በጣም ደስ ስላለኝና የነበረው ክብረት በሙሉ ዶክተር አብይ አህመድ ደቂ ኤሬ አላችሁ ሆይ ብሎ ሰላም ሲለን የኢትዮጵያና የኤርትራ ባንዲራ አብሮ ሲውለበለብ ሳይ በጣም ነው ደስ ያለኝ። ይሄንን ፍቅር እስከ መጨረሻው ያዝልቅልን። እግዚአብሔር ያመጣው ነው። እግዚአብሔር እስከ መጨረሻው ያዛልቀን፣ ይቀጥልበት። አመሰግናል። ላምለው ነገር የለኝም። ደቂ ኤሬ ብሏል። አዎ ደቂ ኤሬ ማለት የኤርትራ ልጆች ብሎ ነው። ስለ ሄድንም አስታውሶ ጠርቶ ቴንኪዩ ማለቱ ራሱ በጣም ነው ደስ ያለን፣ ማስታውሱ፣ መጥራቱ። ኤርትራ የተደረገለትን አቀባበል ሲገልጥም በጣም ነው ደስ ያለኝን ያ የተደረገለትን ክብረት ሲያመሰግን ከአንድ ፕራይም ሚኒስተር እኔ በዕድሜ እንግዲህ አይቼ አላውቅም። እኔ የቀበሌ ሊቀመንበር እንኳን አጠገቡ ተጠግቼም አላውቅም። አንድ ፕራይም ሚኒስተርን ግን በእውነት እውነቴን ነው በእኔ እኔ ፕራይም ሚኒስተር ያለበት ቦታ፣ እንደዚህ ደግ ሰው፣ በእግዚአብሔር የመጣ ሰው አጠገቡ ስቆም ግን እኔ ራሴ ክብር ይሰማኛል። ከሎስ አንጀለስ ታዳሚዎች ባልደረባ የዳንኤል አርጋው ካነጋገራቸው መካከል የናፓ ቫሊውን ፕሮፌሰር አዱኛ ወርቁን እንዲሁም የሳንዲያጎዎቹን አቶ ታረቀኝ መንገሻና ወይዘሮ ኤልሳቤጥ ረዳኢን ነው። ቀን ጨባርጌ አሰማኋችሁ። በየጊዜው እየተመለስኩም አሰማችኋለሁ እንጂ ዋሽንግተን ዲሲና ሚኒያፖሊስ ላይ ያለውም ስሜት ከዚህ የተለየ አልነበረም። ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ስቴትስ የፖለቲካ መሪዎችና አስተዳዳሪዎችም እንዲሁ የእንኳን ደህና መጡና የጸጋ አቀባበል ተደርጎላቸዋል። ምክትል ፕሬዚደንቱ ማይክ ፔንስ በከፍተኛ ደረጃ ተቀብለው አነጋግረዋቸው ለውጦቻቸውን ታሪካዊ ብለውላቸዋል። የኢትዮጵያን አካባቢያዊ መሪነት አረጋግጠው መቀጠል እንዲኖርባትም ማበረታተዋቸዋል። የመናገሻይቱ ዋሽንግተን ዲሲ ከንቲባ ሜሪየል ባውዘር በአስሮች ሺሆች በተቆጠሩ ደጋፊዎቻቸው ፊት ቀርበው በብዙ ሙገሳ ተናግረውላቸዋል። ሐምሌ ሃያ አንድን የኢትዮጵያ ቀን ሲሉ አዋጅ ፈርመው አውጥተውላቸዋል። የሎስ አንጀለስ ምክር ቤት ፕሬዚደንት እርብ ወይሰንም አይሮፕላን ጣቢያ ላይ ተቀብለዋቸው ሐምሌ ሃያ ሁለትን በከተማይቱ የኢትዮጵያ ቀን አስብለው አስነግረውላቸዋል። ሚኒሶታም ጁላይ 30 የሂስ ኤክስለንሲ ፕራይም ሚኒስትር አብይ አህመድ ቀን ተብሎ ተሰይመዋል። ጁላይ 31 በ ሲቲ ኦፍ ሴንት ፖል የክቡር ፕሬዝዳንት ዶክተር ለማ መገርሳ ቀን ተብሎ ተሞግሷል። ፕሮክላሜሽን ኢሹ ተደርጓል ወይም ፕሮክላሜሽን ወጥቷል፣ አዋጅ ወጥቷል። የሚኔሶታው አቀባበል እና መስተንግዶ መሪ አቶ ተሽቴ ዋቆ ናቸው። ወደ ሰባ ሺህ ኢትዮጵያውያንና ትውልደ ኢትዮጵያ በሚኖርባት ሚኔሶታ፣ በነገራችን ላይ የቆንስላ ጽህፈት ቤት እንዲከፈት የኢትዮጵያው ከፍተኛ ልዑካን ቡድን አባል የሆኑት የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ መወሰናቸውንና ትዕዛዝም መስጠታቸውን ጠቅላይ ሚኒስትሩ በሚኒያፖሊስ ንግግራቸው ወቅት ለተሰበሰበው ሰው አብስረዋል። ይህ በእንዲህ እንዳለ ግን ከአጠቃላዩ ስኬት በስተጀርባ የበዛ ትርምስና ብዙዎች የተከፉባቸው የድርጅት እንከኖች እንደነበሩም ብዙ ሰው አስተውሏል። የሚናገሩም ብዙ ናቸው። አልፈውም የጠቅላይ ሚኒስትሩን ደህንነት ለአደጋ ሊያጋልጡ ይችሉ የነበሩ አድራጎቶች ሲሉ የጠሯቸውም ሁኔታዎች ነበሩ። በዚህ ሂደት ውስጥ በጣም በጣም ብዙ ችግር ነው የገጠመን እውነት ለመናገር ከሆነ። ሆኖም ግን በጥሩ ሁኔታ ተቀብለናል ጠቅላይ ሚኒስትራችንን ሎስ አንጀለስ ላይ ስለነበረው ሁኔታ ቆንሲል ጀነራል አቶ ብርሃነ ኪዳነ ማርያም ስለተፈጠረው ሁሉ ይቅርታ ጠይቀዋል። የተፈጠረው ጉለት ምንም ጥያቄ የለውም። ለተፈጠረው ስህተት ደግሞ ኃላፊነት መውሰድ ያስፈልጋል። በዚህ አጋጣሚም ይቅርታ ልጠይቅበት የሚችል ችግር ነው። ምክንያቱ ምን ይሁን ምን እኔም ያዘንኩበት አጋጣሚ ነው። በየቦታው ተፈጠሩ የተባሉትን ችግሮች አስተባባሪዎቹ የሁሉም ራሳቸውም አልያላሉም። እንዲያውም በብዙዎቹ አጋጣሚዎች እነርሱ በማያውቋቸው ሁኔታዎች ያላዩቸው እጆች በስራዎቻቸው ጣልቃ ሲገቡ እንደነበረ የሚጠቁሙ ምላሾችን ነው የሰጡት። እነዚህን አጋጣሚዎች ካነጋገርኳቸው ወቃሾችና አስተባባሪዎች ሐሳቦች ጋር በሌላ ዝግጅት ይዤላችሁም መለሳለሁ። ለአሁን መሰናበቻዬ ግን የካሊፎርኒያው ፕሮፌሰር አዱኛው ወርቁ ስለ ጠቅላይ ሚኒስትር አብይ ከተቀኙት ቀንጨብ አድርጌ ላሰማችሁ። እልል በኢትዮጵያ የሚለው እንደ ስሙ ትልቅ፣ እንደ ስሙ አንጋፋ፣ በአንቺ ተለክቶ ለአንቺ የተሰፋ ለአንቺ ዘብ የቆመ መሪ ያገኘሽ ዛሬ እልል በኢትዮጵያ እልል በይ አገሬ ስልጣን አለኝ ብሎ ሕዝብ ያላሸበረ ማን አለብኝ ብሎ በግፍ ያላሰረ ወገን እንደ ጠላት ገሎ ያልቀበረ ውቅያኖስ አሻግሮ ሰው ያላባረረ ሰውን በስብናው ብቻ ያከበረ የአብይ አይነት ሰው ነው ሲናፍቀን የኖረ። እውነትም አብይ ነው የሀገር አለኝታ ጆሮውን የሰጠ ለሕዝብ አቤቱታ የተስፋ የፍቅር የለውጥ ሐዋርያ መጥቶልሻል አብይ እልል በይ ኢትዮጵያ። በመቻቻልና በይቅርታ መንፈስ ሲጎርፍ የኖረውን እንባሽን የሚያብስ ጠብና ጥላቻን በፍቅር የሚያፈርስ ታሪክሽን የሚያከብር ታሪክሽን የሚያድስ በለስላሳ አንደ በት ልብ የሚያረሰርስ እውነተኛ መሪ መጥቶልሻል ዛሬ። እልል በኢትዮጵያ እልል በያገሬ። አንድ በተ መልካም አንድ በተ ርቱ መንፈስ የሚያረካ ጨዋነት ትዕግስቱ ስንቱ ተዘርዝሮ ኧረ ስንቱ ስንቱ የተመኙት ሲገኝ ያሰቡት ሲሳካ ይሄ ደስታ ማለት እንደዚህ ነው ለካ። ደስ ብሎን አያውቅም እንዲህ እንደ ዛሬ። እልል በይ ኢትዮጵያ፣ እልል በይ አገሬ። ለዛሬ ጊዜው በማብቃቱ ዚህ ላላቁም ቀሪውን ሁሉ ሰፋ አድርጌ ይዤላችሁም መለሳለሁ። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ አዘጋጅና ያስተናገድኳችሁ ሶሎሞን አባተ ነኝ ከእኛ ጋር ስላመሻችሁ አመሰግናለሁ ሰላም